ሲዳማ ክልል ይሆን ዘንድ የሚወተውቱ አራማጆች ህዝበ ውሳኔ ተካሂዶ የዞኑ ምክር ቤት ያቀረበው ጥያቄ ምላሽ ያገኛል የሚል ተስፋቸው የተመናመነ ይመስላል። ከእነዚህ መካከል አንዱ በአዲስ አበባ ዩኒቨርሲቲ የዶክትሬት ትምህርታቸውን በመከታተል ላይ የሚገኙት አቶ ሳሙኤል አለማየሁ ናቸው። እሱም ዴሞክራሲያዊ የሆነ መንገድ በአደባባይ መፈክሩ ይዞ በተደጋጋሚ እንደጠየቀ እናንተ ሚዲያው ምስክሮች ናቸው። መንግስት ግን ይህንን ታሪካዊ አጋጣሚ ሕገ መንግስቱ እስካልተቀየረ ድረስ እስካልተሻሻለ ድረስ ለሕገ መንግስቱ ተገዢ ሆኖ ምናልባት አንድ ወር ከምናምን ያላነሱ ቀናቶች አሉት የሚያስፈጽም ከሆነ ያ የመንግስት አቋም ይሆናል። ህዝቡ ግን ተስፋ የለውም። ህዝቡ ተስፋው ራሱ ህዝቡ ብቻ ነው። የሲዳማ አራማጆች የደቡብ ብሔር ብሔረሰቦችና ህዝቦች ክልል መስተዳደር የሲዳማ ዞን ያቀረበውን የክልልነት ጥያቄ ለማስፈጸም ቸልተኛ ሆኗል ሲሉ ይተቻሉ። የሲዳማ ዞንን ጥያቄ የተቀበለው የክልሉ ምክር ቤት ግን ህዝበ ውሳኔ እንዲካሄድ የወሰነው ጥቅምት 23 ቀን 2011 ዓ ም ባካሄደው መደበኛ ጉባኤ ነበር። ምክር ቤቱ ህዳር 12 ቀን 2011 ዓ ም ለብሔራዊ ምርጫ ቦርድ በጻፈው ደብዳቤም ህዝበ ውሳኔ እንዲካሄድ በይፋ ጠይቋል። ከጥቂት ቀናት በፊት ከህዝብ ተወካዮች ምክር ቤት የቀረቡት የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የሲዳማ ህዝበ ውሳኔ ጥያቄ ለመስሪያ ቤታቸው መድረሱን አረጋግጠዋል በነገራችን ላይ የሲዳማ ሪፈረንደምም ጉዳይ እኛ ጋር ቀርቦ የቦርዱ መሟላት የሚጠብቅ ጉዳይ ነው የሲዳማ ዞን ምክር ቤት ክልል የመሆን ጥያቄ አቅርብ እንጂ እስካሁን በዞኑ አስተዳደር ደረጃ ህዝበ ውሳኔ ለማካሄድ ዝግጅት ስለመኖሩ በይፋ የሚታወቅ ነገር የለም በሲዳማ ልሂቃን ዘንድ ግን ሐምሌ 11 ቀን 2011 ዓ ም ክልሉ በይፋ የሚመሰረትበት ቀጠሮ ሆኗል በሐዋሳ ዩኒቨርሲቲ ሲቲ የህግ መምህርና ተመራማሪው አቶ ፍላታ ጅግሶ እንደሚሉት በተመረጠው ቀን ክልሉን ለመመስረት ህጋዊ መሰረት አለ የስዳማ ዞን ምክር ቤት ይህንን ጥያቄ እንደገና ለሁለተኛ ጊዜ ተቀብሎ ሲያስተናግድ ሐምሌ አስር ነበር አምና ሁለት ሺህ አስር ላይ ስለዚህ የህገ መንግስቱ የሚያስቀምጠው አንድ አመት ውስጥ ጊዜ ውስጥ ሬፍሬንደም መካሄድ አለበት ነው የሚለው ሬፍሬንደም ካልተካሄደ ግን የመብት ጥያቄ እንደመሆኑ ሬፍሬንደሞች እንደ ፕሮሲጀር ስለሚወሰዱ መብቱን በቱን መገደብ ስለማይችሉ ስዳማ ሁለት ሺህ አስር ላይ ሐምሌ አስር ላይ ጥያቄውን ተቀብለው በወሰነ ጊዜ መብቱን ኤክሰርሳይዝ አድርጓል። ፕሮሲጀራሊ መብቱ ለጊዜውም በሆን ህገ መንግስቱ ባስቀመጠው መሰረት እንዲቆይ ተደረገ እንጂ ከሚል መነሻ ነው የሚጀምረው። ስለዚህ ሬፈሬንደም የማካሄድ እድላቸውን ካልተጠቀሙ፣ በተለይ የደቡብ ክልል ምክር ቤት በዛ ጉዳይ ገብቶ መሄድ ካልቻለ ያን መብቱን መጠቀም እንዳልፈለገ ተቆጥሮ ስዳማ በራሱ ክልል መሆኑን ያውጃል። የሲዳማ ባለስልጣናት ጭምር የሚገኙበት የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስትና የሚያስተዳድረው ደኢህዴን ክልል ለመሆን የቀረቡ የዞኖች ጥያቄዎችን ለመመለስ ጥናት በማካሄድ ላይ ናቸው። ጉዳዩን በቅርበት የሚያውቁ ዛሬ ደቡብ ተብሎ የሚጠራውና የከረረ ተቃውሞ የቀረበበትን ክልል በአምስት አዳዲስ ክልሎች መልሶ የማዋቅር ሀሳብ መቅረቡን ይገልጻሉ። የደኢህዴንና የክልሉ መንግስት ጥናት ተጠናቆ ህዝበ ውሳኔ ተካሄደም አልተካሄደ የሲዳማ ልሂቃን የራሳቸውን ክልል ለመመስረት በዝግጅት ላይ ናቸው። ዞኑ ወደ ክልል ካደገ በኋላ የሚኖረው አደረጃጀትን በተመለከተ ተሰርቶ አልቋል። ህገ መንግስት ኦልሬዲ ተሰርቶ አልቋል። ህጎች በተለይ ኤግዚኪዩቲቭ፣ ፍርድ ቤትና እንደዚህም ምክር ቤቱን ደንብ የሚመለከቱ ህግጋትን እየተሰሩ ነው ያሉት። ያ ጊዜ ከመድረሱ በፊት የሚያልቁ ነው የሚሆነው። ክልል ከተሆነ በኋላ በነጋታው መሰራት ያለበት ሶሾ ኢኮኖሚክ ስራዎችም እንደዚህ ጥናት ተደርጎ ዛሬ ሪፖርት ተደርጓል። ሌላው ሚዲያ ትራንስፎርሜሽንም ያስፈልጋል ክሚል ሲትከሆን በሚል የሚዲያ አስፔክት ላይም ብዙ ስራዎች እየተሰሩ ነበር። እነሱም ዛሬ ሪፖርት ተደርጓልና ኦልሞስት ስራዎች በሙሉ እየተጠናቀቁ ነው ማለት ይቻላል። እስከ መጪው ሀምሌ አስራ አንድ ቀን ድረስ በሲዳማ ዞን ምክር ቤት የተጠየቀው ህዝበ ውሳኔ ካልተካሄደ ምን ይፈጠራል? አቶ ፍላታ የኢትዮጵያ መንግስት ውሳኔውን በይሁንታ ሊቀበል ይገባል የሚል ሀሳብ አላቸው። አለበለዚያ ግን ሊፈጠር የሚችለው ነገር ያሰጋቸዋል። የመንግስት ምላሽ ምን ሊሆን እንደሚችል አናውቅም። ህገ መንግስት ፖለቲካዊ ምላሽ መሆን ያለበት ግን የስጋባ ህዝብ ዲክሌሬሽን ሲያደርግ አክሰፕት ማድረግ ነው። እዚህ አልፎ መሄድ ከሆነ እንግዲህ በጣም አስቸጋሪ ሁኔታ ነው የሚፈጠረው። ምክንያቱም ሰው መብትህ ኤክሰርሳይዝ አታደርግም ሲባል ኦኬ፣ ኤክሰርሳይዝ አላደርግም ብሎ ወደ ቤት አይገባም። ስለዚህ ያን የሚፈጠረው ነገር በጣም ከባድ ሊሆን ይችላል። አቶ ሳሙኤል በበኩላቸው የኢትዮጵያ መንግስት በጉዳዩ ላይ አሳይቷል የሚሉትን ቸልተኝነት እየጠቀሱ ሲዳማ ክልል እንዲሆን አይፈልግም ከሚል ድምዳሜ ላይ ደርሰዋል። የሲዳማ ህዝብ ያቀረበው የዳቦ ጥያቄ አይደለም የሚሉት አቶ ሳሙኤል የሐምሌ 11 ቀጠሮ በመንግስትና በህዝብ መካከል ግብ ግብ ሊፈጥር ይችላል ሲሉ ይናገራሉ። የማንነት ጥያቄ ሲታውጭ ማወጅን የሚከላከል አካል ሊኖር ይችላል። ይሄንን በሰልፍ ድንፈስ የምትቋቋመው ነው የሚሆነው ማለት ነው። አላስፈላጊ ውጥረቶች ሊፈጠሩ ይችላሉ። መንግስት እስካሁን ድረስ ህገ መንግስታዊ ጥያቄውን በህገ መንግስታዊ መሰረት እንዳይመለስ ያጓተተው በራሱ ምክንያት ነው ማለት ነው። ይህ ማለት ሲዳማ ክልል እንዲሆን አይፈልግም መንግስት ማለት ነው። ስለዚህ የዛኔ ግጭት በመንግስት እና በህዝቡ መካከል ሊፈጠር ይችላል ብሎ ማሰብ ይቻላል። ይህ ጥያቄም የማያስፈልገው ይሆናል። ከዚህ ውጭ አላስፈላጊ ግድግዳ ከመንግስትና ከህዝብ መካከል የሚፈጠር ይሆናል ማለት ነው። የክልሉ መንግስት የሚያካሄደው ጥናት የሲዳማና የወላይታን ጨምሮ ክልል የመሆን ጥያቄ ያቀረቡ ዞኖችን ጥያቄ መመለስ ይኖርበታል። በጥናቱ መሰረት ተግባራዊ የሚሆነው አዲስ አወቃቀር ተጨማሪ ፖለቲካዊና ምጣኔ ሀብታዊ ጥያቄዎች እንደሚገጥሙት ይጠበቃል።